The voice of America. Yek, ya Amerika dums <laughs> radio tabiano. በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 30 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና አሉላ ከበደ ነን። ኢትዮጵያ ሱዳንና ግብፅ የቴክኒክ ጥናት ኩባንያ ለመምረጥ ስብሰባ ተቀምጠዋል፣ አዲስ አበባ ላይ። ይህ ጊዜ አልተጠናቀቀም። አንድ ያልተጠናቀቀ ግዢ ላይ ስለ ድርጅቶቹ ማንነት ስለ ውጤታቸው መናገር አይቻልም። ክልክል ነው። በማንኛውም የዓለም አቀፍ የግዢ ስርዓት መሰረት እና የእገሌ ድርጅት እና የእገሌ ድርጅት ተብሎ የሚቀርብ ነገር አይኖርም ማለት ነው። ግን በአሁኑ ሰዓት ከተመረጡ በአጭር ዝርዝራቸው ከተዘጋጀላቸው ዘጠኝ እና ከዛም ስምንት ድርጅቶች ውስጥ አሁን ያሉት አራት መሆናቸውን ብቻ ነው መናገር የሚቻለው። አቶ ፈቅ አህመድ ነጋሽ የምስራቅ ተፋሰስ ዞን ጽህፈት ቤት ዋና ስራ አስኪያጅ ናቸው። በአብይ ዘገባ ርዕስ ውስጥ ይዘናል። ለዋና ዋና ዜናው ባጫጭሩ፣ በሳውዲ አረቢያ የሚመራው ህብረት በኢራን የሚደገፉትን የሻያ ሁቲ ሚሊሻዎች ግስጋሴ ለመክታት በቡድኑ ይዞታዎች ላይ የተነጣጠረ የአየር ድብደባውን በቀጠለበት በአሁኑ ወቅት የኢራን ጦር መርከቦች ወደ የመን ባህር ማቅናታቸውን የትሄራን መንግስታዊ ዜና ምንጮች ዘገቡ። የሱዳን ተቃዋሚ ፓርቲዎች በመጪው ሰኞ በሚካሄደው ፕሬዚዳንታዊና ምክር ቤታዊ ምርጫ ላለመሳተፍ ባላቸው እቅድ መሰረት በጽህፈት ቤቶቻቸው ውጪ ሆነው የተቃውሞ ሰልፍ ለማካሄድ ፈቃድ ጠይቀው እንደተከለከሉ ገለጹ። የሚሉት ከዋና ዋናው ርዕሶች ውስጥ ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሳውዲ አረቢያ የሚመራው ህብረት በኢራን የሚደገፉትን የሺያ ሁቲ ሚሊሻዎች ግስጋሴ ለመግታት በቡድኑ ይዞታዎች ላይ የተነጣጠረ የአየር ድብደባውን በቀጠለበት በአሁኑ ወቅት የኢራን ጦር መርከቦች ወደ የመን ባህር ማቅናታቸውን የቴህራን መንግሥታዊ ዜና ምንጮች ዘገቡ። የኢራኑ ፕሬስ ቴሌቪዥን በዛሬው ዕለት የኢራኑን ሪር አድሚራል ሂቦላ ሳያሪን ዋቢ አድርጎ እንደዘገበው የጦር መርከቦቹ የኢራን የባህር ማመላለሻ መንገዶች ደህንነትና በአካባቢው ባህር የሀገራቸውን ጥቅም ለማስጠበቅ ተሰማርተዋል ብለዋል። የንግድ መርከቦቹ ከባህር ወንበዴዎች ለጥቃት ለመከላከልም ጭምር እንደሚንቀሳቀሱ አድሚራሉ ተናግረዋል። ወደ አደን ባህረ ሰላጤና ወደ ስዊዝ መተላለፊያ የሚያቀኑ መርከቦች የሚተላለፉበትን የቀይ ባህር መግቢያ እንዲሁም የባብ አልማንዳብን ሰርጥ በማቅናት ላይ ያሉት የኢራን ጦር መርከቦች ፈጣንና በቀላሉ እንደ ልብ መንቀሳቀስ የሚችሉ ከአደጋ ጠባቂ የጦር መርከቦችና ሌሎችም እንደሚገኙበት ተገልጠዋል። ግብጽም በበኩሏ የምንም ወደሚያዋስነው ነው የባህር ጦር መርከቦቿን ማሰማራቷ ተዘግቧል። የሱዳን ተቃዋሚ ፓርቲዎች የፊታችን ሰኞ በሚካሄደው ፕሬዚደንታዊና የፓርላማ ምርጫ ላለመሳተፍ ባላቸው እቅድ መሰረት በጽህፈት ቤቶቻቸው ውጭ ሆነው የተቃውሞ ሰልፍ ለማካሄድ ፈቃድ ጠይቀው እንደ ተከለከሉ ገልጸዋል። አብዛኞቹ የታወቁ የፖለቲካ ፓርቲዎች በምርጫው ላለመሳተፍ እንደወሰኑ ታውቋል። የፈጣን ለውጥ እንቅስቃሴ ፓርቲ ምክትል ፕሬዝደንት ሐሰን ኦስማን ሪዚግ ምርጫው ዲሞክራሲያዊ ሂደትን አያንጸባርቅም እንደሚሉ ባልደረባችን ጄምስ ባት ይዘግቧል። አዳነች ፍሳሐየ ታቀርበዋለች ዝርዝሩን። አንድ የፖለቲካ ፓርቲዎችና ሱዳን ኮል የተባለ የታጠቀ ተቃዋሚ ቡድን ጥምረት የሱዳን ፕሬዚደንት ዑመር አልባሽር ለአራተኛ ጊዜ እንዳይመረጡ ለማድረግ አባሎቻቸው በምርጫው እንዳይሳተፉ ጥሪ አድርገዋል። የፈጣን ለውጥ እንቅስቃሴ ፓርቲ ምክትል ፕሬዚደንት ሐሰን ኦስማን ሪዚግ አብዛኞቹ የፖለቲካ ፓርቲዎች በምርጫው አይሳተፉም። የሚሳተፉት የመንግሥት ደጋፊዎች ወይም በመንግሥት ራሱ የሚሳተፉት ናቸው ብለዋል። ኦስማን ሬዜክ የማይሳተፉበት ምክንያትም ገልጸዋል። ይህንን ዲሞክራሲያዊ የምርጫ ሂደት አድርገን አናየውም፣ ምክንያቱም መላ ዓለም አቀፍ ታዛቢዎች የምርጫውን ሂደት አንከታተልም ብለዋል ነጻና ፍትሐዊ ምርጫ ቢሆን ኖሮ መጥተው የምርጫውን ሂደት በታዘቡ ነበር። የካርተር ማዕከል፣ የአፍሪቃ ህብረት፣ የአውሮፓ ህብረትና ሌሎችም በርካታ ዓለም አቀፍ እውቅና ያላቸው የምርጫ ታዛቢ ማዕከሎች አንገኝም ብለዋል። ስለሆነም የአረብ ሀገሮች ማህበርና ሱዳን ውስጥ ወይም ከሱዳን ውጭ ያሉ የማይታወቁ ድርጅቶች ናቸው ያሉት። በምርጫው ካልተሳተፋችሁ ለፕሬዚደንት አልባሽር መመረጥ አመቻቻችሁ ማለት አይደለምን ለሚለው ጥያቄ ኦስማን ሪዚክ ሲመልሱ ቢመረጡም ሱዳን ውስጥ እውቅና ያገኙም፣ ብለዋል ምርጫ ሊያካሄዱ ይችላሉ። ሆኖም የሱዳን ህዝብ እውቅና አይሰጣቸውም። መጀመሪያም ቢሆን እኮ በምርጫ ሳይሆን በመፈንቅለ መንግሥት ነበር ሥልጣን ላይ የወጡት። ያው ሥርዓቱን እስከምንለውጥ ጊዜ ድረስ ሱዳንን መግዛት ሊቀጥሉ ይችላሉ። ዑስማን ሪዚክ አያይዘውም እኛ አሁን ተቃውሞ መቀጠል እንፈልጋለን፣ ይሁንና ፈቃድ ተከልክለናል ብለዋል። ምስራቃዊ አፍጋኒስታን ውስጥ በኔቶ ጦር አባላት ላይ ተኩስ የከፈተ አንድ የአፍጋን ብሔራዊ ጦር ሰራዊት አባል የሆነ ወታደር ጥቃቱን ተከትሎ በተወሰደ የአጻፋ እርምጃ ከመገደሉ በፊት አንድ በጥበቃ ስራ ላይ የነበረ የዩናይትድ ስቴትስ ወታደር መግደሉ ተዘገበ። በጃላላባድ የደረሰው ይህ ድንገት ለአንድ የጦር አባሉ ሞት ምክንያት መሆኑን የድጋፍ ሰጪው ሰራዊት ባወጣው መግለጫ አስታውቋል። መግለጫው አክሎም የአደጋው መንስኤ እየተጣራ መሆኑና ለጊዜው ግን ምክንያቱ በውል ያለመረጋገጡን አመልክቷል። ቡድኑ እንደ አውሮፓውያን ህዝብን አቆጣጠር ካለፈው ጥር ወር አንስቶ ከቀድሞ ዓለም አቀፉ የጸጥታ ድጋፍ ሰጪ ኃይልነት ወደ አሁኑ የድጋፍ ተልኮነት የተሸጋገረ ነው። በናንጋሃር አውራጃ ፖሊስ አዛዡ ፋዚል አህመድ ሸርዛድ በበኩላቸው ሲናገሩ ጥቃቱ የተፈጸመው በጃላላባድ አውራጃ ገዢ መኖሪያ ቤት ቅጥር ግቢ ውስጥ በአንድ የዩናይት ስቴትስ ኤምባሲ ባለስልጣንና በአራት የምስራቅ አውራጃ ገዢዎች መካከል በደህንነት ሌሎች ጉዳዮች ዙሪያ ከተካሄደ ውይይት ማብቂያ ላይ ነው። የዩናይት ስቴትስ ወታደሮች የተከፈተባቸውን ተኩስ ተከትሎ በሰነዘሩት ምላሽ ከጥቃቱ አድራሽ በተጨማሪ ሌሎች ሁለት የአፍጋን ወታደሮች መቁሰላቸውንም የፖሊስ አዛዡ ጨምረው ገልጠዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአውሮፓ ህብረት በአንድ የኢራን ባንክና በሰላሳ ሁለት የኢራን የባህር ማመላለሻዎች ላይ ዳግም ማዕቀብ ጣለ። የአውሮፓ ህብረት ኢራን ላይ ማዕቀቡን የጣለው ከዚህ ቀደም ወስዶት የነበረው መሰል እርምጃ በያዝነው የአውሮፓውያን ዓመት መጀመሪያ ላይ ውድቅ ከተደረገ በኋላ ነው። የአውሮፓ ህብረት ዛሬ ይፋ ያደረገው የቴጃራት ቴጃራት ባንክ በመባል በሚታወቀው ኢራናዊ የገንዘብ ተቋምና በሰላሳ ሁለቱ ኩባንያዎች ላይ የጣለው ማዕቀብ ዜና የተሰማው ኢራን የኒውክሌር ምርሃ ግብሯን በመቀልበስ በምላሹም የተጣሉባት ዓለም አቀፍ ማዕቀቦችን ሊያረግብ የሚያበቃ የመግባቢያ ሰነድ ከስድስቱ ሀያላን ሀገሮች ጋር መድረሷ በተሰማ ቀናት ውስጥ መሆኑ ነው። የአውሮፓ ህብረት በይፋ መግለጫው የቴጃራት ባንክ ለኢራን የነዳጅና ጋዝ ማመንጫ ፕሮጀዎች አገልግሎቶች የሚውል ገንዘብ በማቅረብ መንግስቱን ይረዳል ብሏል። ባለፈው ጥር የአውሮፓ ሁለተኛ ከፍተኛ ፍርድ ቤት የቴጃራት ባንክና ቁጥራቸው አርባ የሚደርስ የባህር ማመላለሻ ኩባንያዎች ማዕቀቡ ሊጣልባቸው አይገባም ሲል የአውሮፓ ህብረትን ውሳኔ ውድቅ ማድረጉ ይታወሳል። ሌሎች የህግ አንቀጾችን መሠረት በማድረግ ህብረቱ ዳግም የወሰደው የማዕቀብ እርምጃ የኢራንን የኒውክሊየር መርሃ ግብር ለመገደብ የታለመ ግብ አካል ነው። አገራቸው ከጃፓን ጋር ያላትን የጦር ትብብር አጠናክራ ትቀጥላለች ሲሉ የዩናይትድ ስቴትሱ የመከላከያ ሚኒስትር አሽተን ካርተር አስታወቁ። ሚስተር ካርተር ይህን ያሉት በዛሬው ዕለት ቶኪዮ ላይ ከጃፓኗ አቻቸው ጋር በያዙት የሁለቱ አገሮች የጦር ትብብር መመሪያዎች ላይ ያተኮረ ድርድር ላይ ነው። ሚኒስትሩ ለሶስት ቀናት በሚዘልቀው በዛሬው የመጀመሪያ ቀን ውሏቸው ለጦር ትብብራቸው የመመጣጠን ሚዛን የሚል ቅጽል የተሰጠውን ቀጣይ እርምጃውንነት ለማረጋገጥ ዝግጁ መሆናቸውን ለጃፓኑ የመከላከያ ሚኒስትር ጄኔራል ናካታኒ አስረድተዋል። የሁለቱን አገሮች የረጅም ጊዜ ወታደራዊ ትብብር ያመላክታል በተባለው በዚህ የቶኪዮና የዋሽንግተን ንግግር ከቻይና ጋር በሚወዛገቡበት የምስራቃዊ ቻይና ደሴቶች ጉዳይም የዩናይትድ ስቴትስን አቋም ማረጋገጣቸውን አመልክተዋል። ጉዞው ዋይት ሀውስ እስያን ከቀዳሚ ትኩረቶቹ አንዱ ለማድረግ የያዘውና የአህጉሩን አካባቢዎች የጸጥታ ጉዳዮች የተመለከተ ጥረት ቁልፍ አካል መሆኑም ተመልክተዋል። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ በሁለቱ ሀገሮች ጉዳይ ለመነጋገር ዛሬ ሞስኮ ላይ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝተዋል። ክሬምሊን ቤተ መንግሥት ውስጥ በተካሄደው የሁለቱ መሪዎች ንግግር ሩሲያ ከግሪክ ወደ አገር ውስጥ በሚገቡ የምግብ ሸቀጦች ላይ ጥላ የነበረውን ማዕቀብ ልታነሳ እንደምትችል ፑቲን ፍንጭ ሰጥተዋል። በአውሮፓ የዘመን አቆጣጠር ከሁለት ሺህ ዘጠኝ እስከ ሁለት ሺህ አስራ ሦስት ዓመተ ምሕረት በነበረው ጊዜ በሀገሮቹ መካከል የነበረው ልውውጥ በእጥፍ ከእጥፍ በላይ ነበር ያሉት ሚስተር ፑቲን ባለፈው ዓመት ግን በአንድ ጊዜ ከአርባ በመቶ በላይ አሽቀልቁሏል። ለዚህ ነው የእርሶ ጉብኝት ከሁሉ የተሻለ መልካም ጊዜ ላይ የተፈጸመ አድርገን መውሰድ ያለብን ብለዋል። ፑቲን አክለውም ቀድሞ የነበረንን ግንኙነት ለመመለስ ማገናዘብ ያለብን ብለዋል አለብን ብለዋል። የሩሲያው መሪ ከሁለቱ መሪዎች በኋላ ለጋዜጠኞች በሰጡት አስተያየት የግሪኩ ጠቅላይ ሚኒስትር የገንዘብ እርዳታ አልጠየቁም ብለዋል። ሁለቱ መሪዎች በግሪክ ሊያልፍ በሚችል የነዳጅ መተላለፊያ ሊኖር በሚችል ትብብር ዙሪያ ከጠቅላይ ሚኒስትር አሌክሲስ ቲፕራስ ጋር ተነጋግረዋል ብለዋል። የኡጋንዳ ፖሊስ አንድ የቀድሞ የዋንታናሞቤ እስረኛ የነበረ ግለሰብን ጨምሮ በቅርቡ በኡጋንዳዊው አቃቢ ሕግ ላይ በተፈጸመ ግድያ ወንጀል የጠረጠራቸውን 16 ሰዎች በቁጥጥር ስር አውሏል። የኡጋንዳ ተወላጁ ጀማል አብዱላሂ እንደ አውሮፓውያን የዘመን አቆጣጠር በ2002 ዓ.ም ፓኪስታን ላይ ተይዘው ጓንታናሞ ሞቤ ከታሰረ በኋላ በ 2006 ዓ ም ከእስር መለቀቁ ይታወሳል። አድማጮች፣ የሰዓቱ የዓለም ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ1921 19 ሜትር ባንድ በ15630 ኪሎሄርትስ በ22 ሜትር ባንድ በ13870 ኪሎሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎሃርት እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 30 2007 ዓ.ም ምሽት ፕሮግራም ነው። ክቡራትና ክቡራን አድማጮቻችን በርከት ያሉ ዘገባዎችን ይዘናል። በፍልሰትና የፍልሰት ተፈናቃዮችን ጉዳይ የሚመለከቱ የሚገኙበታል። ቀዳሚው ግን የዕለቱ አብይ ርዕስ ነው። የሕዳሴ ግድብን የቴክኒክ ጥናት ሂደት እንዲመራ የተሰየመው የኢትዮጵያ የሱዳንና የግብፅ የጋራ ኮሚቴ ዛሬና ነገን ለሚዘልቅ ስብሰባ አዲስ አበባ ላይ ተቀምጧል። ኮሚቴው በዚህ አምስተኛ ስብሰባ ወቅት የቴክኒክ ጥናቱን የሚያካሂድ ዓለም አቀፍ ድርጅት ይመርጣል ተብሎ ይጠበቃል። በዚህ ስብሰባ ላይ በርካታ ቁጥር ያላቸው የኮሚቴዎቹ አባላትና ሌሎችም የተጋበዙ ባለሙያዎች ተገኝተው እየተሳተፉ ነው። የምስራቅ ናይል ተፋሰስ ዞን ጽህፈት ቤት ዋና ስራ አስኪያጅን አቶ ፈቅ አህመድ ነጋሽን ማምሻውን አግኝቼ ስለዚህ ስብሰባና ስለሚጠበቀው ውጤት ጠይቂያቸው ነበር። አቶ ፈቅ አህመድ ከስራው ጋር እንደ በትክክለኛው አካሄድ ቢሆን ይህንን ስራ መስራት ያለበት የዚህ የምስራቅ ናይል ተፋሰስ የቀጠና የቴክኒክ ጽህፈት ቤቱ ነው። ይሁን እንጂ በአሁኑ ወቅት በተለይ ከሀያ አስር ጀምሮ ግብጽ ከትብብሩ በመውጣቷ ያው ከዚህ ጽህፈት ቤት ጋር ለመስራት ፍቃደኛ አይደለችም። ከናይል ተፋሰስ ትብብር ተቋም ጋር በአጠቃላይ ነው ግብጽ መስራት ፍቃደኛ ያሉ ነችው ነጥላ ከዚህ ከእርስዎ ከሚመሩት ዞን ጋር አይደለም፣ አይደለም፣ አይደለም። ሙሉ በሙሉ ከሴክሬታሪያቱም ኢንተቤ ካለው፣ ኪጋሊ ካለው የኔልሲዩም ሆነ ከአዲስ አበባ ካለው ኢንትሮ ጋር ለመስራት ፍቃደኛ ስላልሆኑ አገራቶቹ አማካሪ ቀጥረው የትብብር አቅጣጫ ይዘው እየሄዱ ነው ያሉት። እንግዲህ ሁኔታውን ለማስታመም ሌላኛው ይሄ የሚቀጠረው አማካሪ ሁለት ጥናቶችን ነው የሚያጠናው። የህዳሴ ግድብ ጋር የተያዙ እነህ ጥናቶች ባለፈው ጊዜ ኢንተርናሽናል ኤክስፐርቶች ሆናል እንዲጠና የምክር ሀሳብ ያቀረበባቸው ሁለቱን ጥናቶች ለማጠናት ነው። እና ይህን ሂደት እንደ ጽህፈት ቤትም ሆነ በግል በቅርቡ እንከታተለዋለን። ይሄ የምስራቅ ናይል ተፋሰስ ቀጠና ሶስቱን ሀገሮች ነው የሚያካትተው ኢትዮጵያን፣ ግብጽንና ሱዳንን ደቡብ ሱዳንንም ይጨምራል። ደቡብ ሱዳንንም አሁን ይጨምራል ማለት ነው። ኤርትራ አባል ነች፣ ኤርትራ ያው አባል ነች ግን በታዛቢነት ነው እንጂ ሙሉ ተሳትፎ የላት በራሷ ፍላጎት ማለት ነው ይሄ የሆነው በራሰ ፍላጎት። አቶ ፈቃ አህመድ እንግዲህ ይሄንን ጉዳይ እርስዎ ከመጀመሪያ ጀምሮ የነበሩበት ነው። በኢትዮጵያ የውሃና ኢነርጂ ሚኒስቴርም ውስጥ ኃላፊ ሆነው በነበሩበት ጊዜ ሁሉ ይሰሩት የነበረው ስራ ነው እና ይሄ የቴክኒክ ቡድን ከተቋቋመ ወይም ከተመረጠ በኋላ ምንድን ነው የሚሰራው? የቴክኒክ ኮሚቴ ወይም የብሔራዊ ቴክኒክ ኮሚቴ ተብሎ ከየአገሩ አራት አራት በጠቅላላ አስራ ሁለት የተወጣጡት ያው አማ ለሁለቱ እኚህ ለተባሉት ጥናቶች ማለትም የሃይድሮሎጂ ሲሙሌሽን ሞዴል እና የወሰን ተሻጋሪ አካባቢ ኢኮኖሚና ማህበራዊ ተጽዕኖ ትንተና የሚያጠና አማካሪ መመረጡ ነው። ያን አማካሪ በጋራ ከመረጡ በኋላ ለአማካሪው ያው መረጃ የማቅረብ ስርዓት፣ የመረጃዎችን ትክክለኛነት የማረጋገጥ ጥናቱን የመከታተል የማስተባበር፣ እና መጨረሻም ላይ የጥናቱን ውጤት ብቃቱን አይተው ያው የመቀበል ማሻሻያም የሚያስፈልገው ከሆነ እንዲሻሻል የማድረግ እነዚህን ስራዎች ነው የሚሰሩ። ይሄ ማለት የሚመረጠው ዓለም አቀፉ ፈርም ወይም ኩባንያ ማለት ነው ይህንን የሚሰራው አዎ፣ ጥናቱን የሚያጠናው አማካሪ ድርጅቱ ነው። ያው ጥናቱን የሚያስጠናው ኮሚቴው ነው ማለት። እንዴት ነው የሚመረጠው? ይሄ አማካሪ ድርጅት ከዚህ በፊት ሶስቱ ሀገሮች ሶስት ሶስት እጩዎችን ይዘው እንዲቀርቡ ተጠይቀው እንደነበር አስታውሳለሁኝ። ምንድን ነው መመዘኛው? እንግዲህ እንግዲህ ምንድን ነው ዋናው አማካሪዎች የሚመረጡበት በግልጽ ጨረታ ሊሆን ይችላል፣ ወይንም ደግሞ አጭር ዝርዝር በማዘጋጀት ሊሆን ይችላል እና በዚህኛው አካሄድ ሀገራቶቹ አጭር ዝርዝር ማዘጋጀት ላይ ስለተስማሙ እያንዳንዱ ሀገር ሶስት ሶስት ድርጅቶችን ካቀረበ በኋላ ለተመረጡት ለእነኝ ለዘጠኙ ድርጅቶች ግብዣ ተላከላቸው እንዲሳተፉ። እንግዲህ በዛ መሰረት ጥናት ድርጅቶቹ የተወሰኑት በገዛ ፈቃዳቸው ላለመሳተፍ የወሰኑበት ሁኔታ ነው ያለው። እነማን እንግዲህ አራት ድርጅቶች ናቸው። አራት ድርጅቶች ናቸው በአሁኑ ጊዜ የጨረታ ሰነዳቸውን አቅርበው ሰነዱ እየተገመገመ ያለው ምንድን ነው የሚታየው። በዚህ የግምገማ ሂደት ውስጥ እንግዲህ በማንኛውም ይሄ ግዢ ሂደቱ ወይም ደግሞ የአማካሪ ግዢ ሂደቱ ያው በዓለም አቀፍ ደረጃ በተለመደ አሰራር ነው እየተሰራ ያለው። በዓለም አቀፍ ደረጃ የተለመዱ የግዢ ሂደቶች አሉ እና ድርጅቱ የሚያቀርባቸው ሰነዶች አሉ። እነዚህ ሰነዶች በተጠየቀው መሰረት ነው የሚቀርበው። ሀገራቶቹ የጨረታ የማወዳደሪያ ሰነድ ለድርጅቶቹ ያቀርባሉ። ድርጅቶቹ በአብዛኛው ጥናቱን ለማጥናት ብቃት እንዳላቸው የሚያሳይ ሰነድ ነው የሚያቀርቡት እና ይህም ሰነድ በአብዛኛው የድርጅቶቹ አቅም ማለትም በሰው ኃይል፣ በገንዘብ፣ በልምድ እንደዚሁም ድርጅቶቹ ጥናቱን ሲያጠኑ የሚከተሉት የጥናት ስርዓት ዘይቤ እና ለጥናቱ ያላቸው አደረጃጀት በሶስተኛ ደረጃ የሚታየው በጥናቱ ላይ የሚያሳትፉት የሰው ኃይል ብቃት በትምህርት ደረጃ፣ በልምድ እና ተመሳሳይ ስራ በመስራት እና እነኚህ ናቸው። እንግዲህ ድርጅቶቹ የሚያቀርቡት በዚሁ መሰረት ነው። ተወዳድረው የሚመረጡት ነው። የትኛዋ ሀገር ነች ለመሆኑ አሁን ከቀሩት አራቱ ውስጥ ሁለት እጩዎቿ አይቀረቡላት የቀሩላት እዛ ውስጥ ማለት የአገራቶቹ ያቀረቡት አለ እንግዲህ ምንድን ነው እዚህ ጋር አንድ ጥንቃቄ መወሰድ ያለበት ይሄ ጊዜ አልተጠናቀቀም። አንድ ያልተጠናቀቀ ጊዜ ላይ ስለ ድርጅቶቹ ማንነት ስለ ውጤታቸው መናገር አይቻልም፣ ክልክል ነው። በማንኛውም የዓለም አቀፍ የግዢ ስርዓት መስረት እና የእገሌ ድርጅት እና የእገሌ ድርጅት ተብሎ የሚቀርብ ነገር አይኖርም ማለት ነው። ግን በአሁኑ ሰዓት ከተመረጡ በአጭር ዝርዝራቸው ከተዘጋጀላቸው ዘጠኝ እና ከዛም ስምንት ድርጅቶች ውስጥ አሁን ያሉት አራት መሆናቸውን ብቻ ነው መናገር የሚቻለው። እንግዲህ ይሄ አሁን አምስተኛ ስብሰባ መካሄዱ ነው። የዚህ የአዲስ አበባው ስብሰባ ሲካሄድ ዛሬና ነገ የሚካሄደው ማለት ነው ለቡድኑ ማለት ነው። እና መርጠዋል ያንን ዓለም አቀፍ ኩባንያ በዚህ ጥናት ውስጥ የሚሳተፈውን ያሳውቃሉ ተብሎ ነው አሁን የሚጠበቀው። ዛሬ ወይም ነገ እየተነጋገሩ ነው ያሉት። እኔ እስከማውቀው ድረስ አሁን የቴክኒክ ደረጃ ነው እየተካሄደ ያለው። በቴክኒክ ደረጃ አንድ ወይንም ሁለት ድርጅት ከተመረጠ አራቱም ሊመረጡ ይችላሉ። ፋይናንስ ይከፈታል ደግሞ በሂደት እንደዛ ነው። የቴክኒክ ግምገማው ይካሄድና በቴክኒክ አንዱ ድርጅት ከአንድ ወይም ሁለት ወይም አራቱም ሊያሸንፉ ይችላሉ። ከሰማንያ በላይ ማምጣት አለባቸው። ከዛ ፋይናንስ ይከፈታል። ፋይናንሱ በደንብ ከተጣራ በኋላ በሁለቱ ቅንጅት ማለት የፋይናንስ እና የቴክኒክ ቅንጅት ያሸነፈ ድርጅት ነው እንግዲህ የሚታወቀው። ምናልባት አንድ ድርጅት ብቻ ከሆነ ሊያሳውቁ ይችላሉ። ከአንድ ድርጅት በላይ ከሆነ ግን በቴክኒክ ብቃቱ የተመረጠው ፋይናንሱ የሚከፈተው ገና ስለሆነ ፋይናንሱ ተከፍቶ የሁለቱ ውጤት ከታየ በኋላ ነው የሚያሳውቁት። ስለዚህ አሁንም በሂደት ላይ እየሆኑ ነው እንደሆኑ ነው ማውቁ። ስብሰባው ነገ ይቀጥላል። እንግዲህ ነገ መጨረሻ ላይ ቅድም እንዳስቀመጥኩት አንድ ድርጅት ብቻ ከተመረጠ ማሳወቅ ይቻላል። ካልተመረጠ ግን ሁለት ወይንም ከሁለት በላይ ከሆኑ ፋይናንሱ ተከፍቶ የሁለቱ ውጤት እስክታይ ድረስ ያው የተወሰነ ጊዜ መቆየቱ የሚከራ ይመስለኛል በ ናይል ተፋሰስ የትብብር ድርጅት የምስራቅ ናይል ተፋሰስ ዞን የቴክኒክ ጽህፈት ቤት ዋና ሥራ አስኪያጅ አቶ ፈቃ አህመድ ነጋሽን አመሰግናለሁኝ። ጥናቱ ከድርጅቱ ከተመረጠ በኋላ ጥናቱ ከአምስት ወር እስከ አንድ ዓመት እንደሚዘልቅና በዚህ ጊዜ ውስጥ የህዳሴ ግድብ ግንባታ እንደማይቋረጥ፣ ጥናቱ የሚፈጀው ጊዜ ርዝመት ዛሬና ነገ እየተካሄደ ባለው የቴክኒክ መመዘኛዎች መካከል የሚገኝ መሆኑንም አቶ ፈቃ አህመድ ነግረውኛል። ሙሉውን ቃለ ምልልስ ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ። ከአሜሪካ ድምፅ መጽሔት ነው ይህ የተከታተላችሁት፣ ያላችሁት የሰማችሁትም የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ የመጽሔት ርዕስ እናልፋለን። በነ ሶሊያና ሽመልስ የክስ መዝገብ በተከሰሱት ጋዜጠኞችና የኢንተርኔት አምደኞች ላይ አቃቤ ሕግ ከቆጠራቸው ምስክሮች መካከል አንዳንዶቹ ተከሳሾቹ የአቶ ሌንጮ ለታን የፖለቲካ ድርጅት ማኒፌስቶ በኮምፒውተሮቻቸው ውስጥ እንደተገኙ መመልከታቸውን ሲመሰክሩ፣ ሌሎች ደግሞ ተከሳሾቹ ቢሮም ሆነ መኖሪያ ቤት ከገበያ ላይ የሚገዙ መጽሔቶችና ጋዜጦችን እንደተመለከቱ ለፍርድ ቤት ገልጸዋል። ከአዲስ አበባ የደረሰን የመለስካቸው አመሃ ዘገባ አለ። የመለስካቸው አመሃ በዝግጅት ክፍላችን እየተቀናበረ ነው። እስከዛ ድረስ አንድ አጠር ያለ ማስታወቂያ እናሰማችሁ። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና የፍትህ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ ወደ መለስካቸው አማሀ ዘገባ እመለሳለሁኝ። በእነሶ ሊያና ሽመልስ የክስ መዝገብ በተከሰሱት ጋዜጠኞችና የኢንተርኔት አምደኞች የዛሬ ችሎት ውሎ ላይ ያተኩራል። መለስካቸው የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በዛሬ ዕለት የአቃቢ ህግ ምስክሮችን የመስማቱ ሂደት እንደሚቀጥል ከገለጸ በኋላ አስራ አራተኛው ምስክር እንዲቀርብ አዟል። አስራ አራተኛው ምስክር የሚመሰክሩት በአራተኛ ተከሳሽ በወይዘሪት ማህሌት ፋንታውን መሆኑን ገልጸው ተከሳሿን በአካል ለይተው አሳይተዋል። ፖሊስ እንዲታዘቡ እንደጠራቸው የተናገሩት እኚህ ምስክር ተከሳሿ ትሰራበት በነበረው በፌዴራል ጤና ጥበቃ ሚኒስቴር መስሪያ ቤት ተገኝተው በተከሳሿ ቢሮ ውስጥ ፖሊስ ባደረገው ብርበራ ማስረጃ ናቸው በተባሉ ሰነዶች ላይ መፈረማቸውን ከአቃቤ ህግ ከሚቀርብላቸው ጥያቄ እየተነሱ መስክረዋል። የሰነዶቹ ይዘት ምን እንደሆነ ሲጠየቁም ፖለቲካዊ ይዘት ያላቸው ሰነዶች እንደሆኑ ተናግረዋል። በዝርዝር እንዲያስረዱ ሲጠየቁም የእነ አቶ ሌንጮ ለታ አዲስ ፓርቲ ማኒፌስቶ እንደሆነ መስክረዋል። ከዚህ በተረፈም የፖለቲካ ሉባልታዎች የሰፈሩባቸው ሰነዶችን እንደተመለከቱም አስረድተዋል። ተከሳሿም እነዚህ ሰነዶች ላይ ስትፈርም እሳቸውም እንደፈረሙ ገልጸዋል። አስራአምስተኛ ምስክር የመሰከሩት በአራተኛ ተከሳሽ ላይ ሲሆን ተመሳሳይ ነበረ። ይሁንና አስራአምስተኛው ምስክር የተገኙት ሰነዶች የተለያዩ ፓርቲዎች ናቸው ብለው የነበረ ቢሆንም በመስቀለኛ ጥያቄ ስህተት መሆኑን አምነው የተመለከቱት የናቶ ሌንጭ ወለታን አዲስ ፓርቲ ማኒፌስቶ መሆኑን አረጋግጠዋል። ሌላ የተመለከቱትና ፊርማቸውን በታዛቢነት ያሰፈሩበት ሰነድ ለስራ ፈላጊዎች የወጣ ማስታወቂያ እንደነበረም በፍርድ ቤት ፊት በመስቀለኛ ጥያቄ አማካይነት አምነዋል። አስራ ስድስተኛና አስራ ሰባተኛ ምስክሮች ደግሞ በአምስተኛ ተከሳሽ በአጥናፉ ብርሃኔ የመሰከሩ ሲሆኑ የተከሳሽ ንብረት ናቸው የተባሉ ወደ ሁለት መቶ የሚጠጉ በእንግሊዝኛ የተጻፉ መጽሐፍት መገኘታቸውንና ተከሳሽ በፈረመባቸው ገጾች ላይ እንደፈረሙ አረጋግጠዋል። አስራ ስምንተኛ ተከሳሽ በስድስተኛ ተከሳሽ በዘላለም ክብረት ላይ መስክረዋል። እሳቸውም ከገበያ የሚገኙ መጽሔቶችና ጋዜጦች በተከሳሽ ዘንድ የተገኙ መሆናቸውን እንደታዘቡና ሌላ ምንም እንዳላዩ ገልጸዋል። እነዚህን መጽሔቶችና ጋዜጦችንም እንዳላነበቧቸው ተናግረዋል። የአቃቤ ሕግ ቀሪ ምስክሮችን ለመጨረሻ ጊዜ ለግድሞት 18፣ 19ና 21 2007 ዓ ም ለመስማት ፍርድ ቤቱ ቀጠሮ ይዟል። አቃቢ ሕግ በሽብር ድርጊት ክስ መስርቶባቸው ምስክሮች የተሰሙባቸው የሚገኙት ዘጠኙ ጦማሪያና ጋዜጠኞች በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ ለአንድ ዓመት ያህል በእስር ላይ ይገኛሉ። አንደኛዋ ተከሳሽ ሶሊያና ሽመልስ ጉዳዋ የሚታየው በሌለችበት እንደሆነም አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክብራትና ክቡራን አድማጮቻችን በኢንተርኔት አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በሬዲዮና እንዲሁም በሌሎች መንገዶች የምትከታተሉን ጨምሮ በፌስቡክና ትዊተር ቪኦኤ አምሀሪክ ብላችሁም ተከተሉን ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ሆን ኤምኦቢ አይ እንዲሁም ናይል ሳት ላይ ታገኙናላችሁ። የቪኦኤን አፕ ከአይቱንስ ስቶር እና ከፕሌይ ስቶር በነጻ ጭናችሁ ዝግጅቶቻችንን በተሻለ ሁኔታ መከታተል ትችላላችሁ። በስቱዲዮ ቴክኒሻኑ ቴሊ ላይም ባክ ነው፣ ፕሮግራሙን የሚመራልን ከርቲስ ባይነም ነው። አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተንን አሁን ለምሽቱ ካዘጋጀንላችሁ የምስጋና ዝማሬዎች አንዱን እናሰማችሁ። የመዲናና ዘለሰኛ ነው። እጥሮ ምንድን ነው? Claro i'm የለማ ገብረ ሕይወትን መዲናና ዘለሰኛ ነው የሰማችሁት። የሕማማቱ ሰሞን የተሳካ ጸሎትና የጥሞና የጤንነትና የሰላም እንዲሆንላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ለመላ ክርስትና እምነት ምእመናን እንመኛለን። የፊታችን ቅዳሜ ልዩ የፋሲካ ምሽት ዝግጅት አለን። የእንኳን አደረሳችሁ መልእክቶቻችሁን ለዘመድና ለወዳጆቻችሁ ማስተላለፍ ትችላላችሁ። ጊዜና አቅም እንደፈቀዱ እናስተናግድላችኋለን። በኢሜልም በስልክም ማስተላለፍ ትችላላችሁ መልእክቶቻችሁን። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። አዲስ አበባ ላይ የሰዓቱን ዋና ዋና ዜና አሉላ ያሰማናል። በሳውዲ አረቢያ የሚመራው ህብረት በኢራን የሚደገፉትን የሺያ ሁቲ ሚልሻዎች ግስጋሴ ለመግታት በቡድኑ ይዞታዎች ላይ የተነጣጠረ የአየር ድብደባውን በቀጠለበት በአሁኑ ወቅት የኢራን ጦር መርከቦች ወደ የመን ባህር ማቅናታቸውን የቴሄራን መንግስታዊ ምንጮች ዘገቡ። የኢራኑ ፕሬስ ቴሌቪዥን በዛሬው ዕለት የኢራኑን ሪር አድሚራል ሀቢዮላ ሲያሪን ዋቢ አድርጎ እንደዘገበው የጦር መርከቦቹ የኢራን የባህር ማንበላለሻ መንገዶችን ደህንነትና በአካባቢው ባህርያ ሀገራቸውን ጥቅም ለማስጠበቅ ነው የተሰማሩት ብለዋል። ምስራቃዊ አፍጋኒስታን ውስጥ በኔቶ ጦር አባላት ላይ ተኩስ የከፈተ አንድ የአፍጋን ብሔራዊ ጦር ሰራዊት አባል የሆነ ወታደር ጥቃቱን ተከትሎ በተወሰደ የአጻፋ እርምጃ ከመገደሉ በፊት አንድ በጥበቃ ስራ ላይ የነበረ ዩናይት ስቴትስ ወታደር መግደሉ ተዘገበ። በጃላላባድ የደረሰው ይህ ድንገት ለአንድ የጦር አባሉ ሞት ምክንያት መሆኑን የድጋፍ ሰጪው ሰራዊት ባወጣው መግለጫ ነው ያስታወቀው። መግለጫው አክሎም የአደጋው መንስኤ ታራ መሆኑን ለጊዜው ግን ምክንያቱ በውል ያለመታወቁን አመልክቷል። በደቡብ ምስራቅ ዩናይት ስቴትስ የደቡብ ካሮላይና ከተማ አንድ ነጭ ፖሊስ በምሸሽ ላይ የነበረ ያልታጠቀ ጥቁር አሜሪካዊ ተኩሱ ሲገል የሚያሳይ የቪዲዮ ምስል ከታየ በኋላ በነፍስ የማጥፋት ወንጀል ተከሷል። በሰሜናዊቱ የቻርልስተን ከተማ የ50 ዓመቱ ጥቁር አሜሪካዊ ዋልተር ስካት ባለፈው ቅዳሜ የተገደለበት ድንገት የተፈጠረው ሚስተር ስካት የሚያሽከረክራት መኪና የፍሬን መብራት በመሰበሩ ሳቢያ በፖሊሱ ማይክል ስላገር እንዲቆም ከተደረገ በኋላ መሆኑን ታውቋል። አድማጮች በሶሪዎቹ እነኝህ ነበሩ። አመሰግናለሁ አሉላ ለዋና ዋና ዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ልዩ ዘገባዎች አሉን፣ በየመን የዛሬ ሁኔታ ላይ ያተኩራሉ። የመን ውስጥ የተቀሰቀሰው የእርስ በርስ ጦርነት በሳዑዲ አረቢያ የአየር ጥቃት ከተባባሰ ወዲህ ወደ የመን የሚገቡ ኢትዮጵያውያንና ሌሎችም ፍልሰተኞች ቁጥር ማሽቆልቆሉን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። በመጋቢት አጋማሽ የሳዑዲ አረቢያ አየር ኃይል በየመን የሚደገፉትን የሁቲ አማሲያን ይዞታዎች በቦምብ መደብደብ ከመጀመሩ በፊት ባሉት ሁለት ሳምንታት ወደ የመን ጎርፍ የነበሩ ኢትዮጵያውያን ፍልሰተኞች ቁጥር በእጅጉ ጨምሮ እንደነበርም አይኦኤም ገልጠዋል። የአሜሪካ ድምጿ ሳሌም ሰለሞን ያሰናዳችውን ዘገባ ሄኖክ ሰማኸኝ ያቀርበዋል። ዓለም አቀፉ የፍልሰት ድርጅት አይኦኤም በየመን መደበኛ ባልሆኑና ሕይወትን አደጋ ላይ በሚጥሉ ሕገወጥ አዘዋዋሪዎች ጀልባ ተሳፍረው ከገቡት 90 ሺህ ሰዎች መካከል ዘጠና ከመቶ የሚሆኑት ማለት ወደ 81 ሺህ ኢትዮጵያውያን መሆናቸውን ይገልጻል። በመጋቢት ወር መጀመሪያ በየሳምንቱ በመቶዎች የተቆጠሩ ፍልሰተኞች ቀይ ባህርን አቋርጠው ወደ የመን መግባታቸውን አይኦኤም ገልጾ የሳውዲ አረቢያ አየር ጥቃት ከተባባሰ ወዲህ ወደ የመን የሚገቡ ኢትዮጵያውያንና ሌሎች ፍልሰተኞች በእጅ የሚቆጠሩ መሆናቸውን የአይኦኤም የፍልሰተኞች ደህንነት ጥበቃ ባለሙያ ቺዚ ሚውለር አስታውቀዋል። በመጋቢት ወር መግቢያ በጣም በርካታ ቁጥር ያላቸው ኢትዮጵያውያኖች መጥተዋል። እነዚህ በእርግጥ ስደተኞች አይደሉም፣ ፍልሰተኞች ናቸው። ኢትዮጵያውያኑ ወደ ጅቡቲ ይመጡና ህገወጥ አዘዋወሪዎች በጀልባ ወደ የመን ያሻግሯቸዋል። በምዕራባዊ የመን የባህር ዳርቻዎች ነው የሚገቡት። በአይኦኤም እና ሌሎች አጋር ድርጅቶች ፍልሰተኞቹ ወደ የመን ከገቡ በኋላ ይህን አስቸጋሪ መንገድ አልፈው ለምን እንደሚመጡ ሲጠየቁ ወደ ሳውዲ አረቢያ ለመጓዝ እንደሚፈልጉ ይገልጻሉ። አሁን እንደዚህ ተበራክታችሁ ለምንድን ነው የምትመጡት? ተብለው ሲጠየቁ የሚሰጡት መልስ ይሄ የግል አስተያየታቸው ነው የመጣ ነው። የየመን ባለስልጣናትና ሌሎቹም በውጊያው ስለተጠመዱ ወደ ሳዑዲ አረቢያ በቀላሉ ለመግባት እንችላለን በሚል ነው ሲሉ ነግረዋል። ይህ ሁኔታ በመጋቢት ወር አጋማሽ መለወጡን የአይኦኤም የፍልሰተኞች ደህንነት ጥበቃ ሰራተኛ ይኸውም የሳዑዲ አረቢያ አየር ኃይል የቦምብ ድብደባ ማድረግ መጀመሩ ነው whereas in early March we were seeing something like 280 new arrivals በእርግጥ ለመመልከት እንደሚቻለው ቁጥራቸው በእጅጉ ቀንሷል። በመጋቢት ወር መግቢያ ወደ 280 የሚሆኑ ሰዎች በሳምንቱ ወደ የመን ይገቡ ነበር። ይሄ እንዲህ በምዕራባዊ ሀገሪቱ ክፍል የገቡ ፍልሰተኞች ቁጥር ነው፣ እጅግ ብዙ ነው። ከአየር ጥቃቱ በኋላ በጣት የሚቆጠሩ ናቸው የሚመጡት፣ በሳምንት ከ20 እስከ 30 ብቻ። ይሄ በጣም ዝቅተኛ ቁጥር ነው። የዓለም አቀፍ የፍልሰት ድርጅት ተወካይ ሚውለር ባለፉት ዓመታት ኢትዮጵያውያን ስደተኞችና ፍልሰተኞች በተለያዩ የመጓጓዣ ዘዴዎች ወደ የመን ይፈልሱ እንደነበርና በእነዚህ ዓመታት የየመን መንግስት ባካሄደው ቆጠራ መሠረት አንድ ሚሊዮን የሚደርሱ ኢትዮጵያውያን ወደ ሀገር እንደገቡ ገልጸዋል። የየመኑ የእርስ በርስ ጦርነትና የሳውዲ አረቢያ አየር ኃይል ጥቃቶች አጠቃላይ የጸጥታ ሁኔታውን አዘቅት ውስጥ ከከተቱት ወዲህ በርካታ ሀገሮች ዜጎቻቸውን ከኤደን ባህረ ሰላጤዋ አገር እያስወጡ ነው። የኢትዮጵያ መንግሥት በበኩሉ ከየመን ዜጎቹን ማስወጣት መጀመሩን ገልጿል። የኢትዮጵያ መንግሥት በትናንትና ሁለት ባወጣው መግለጫ መሠረት 24 ፍልሰተኞች ወደ ኢትዮጵያ የገቡ ሲሆን 50 የሚሆኑት ደግሞ ሰሞኑን እንደሚገቡ ይጠበቃል። ከ2000 በላይ የሚሆኑ ወደ ሀገራቸው ለመመለስ መመዝገባቸውን የኢትዮጵያ መንግሥት አስታውቋል። የአሜሪካ ድምፅ ሬዲዮ ከአይኦኤም ባገኘው መረጃ መሠረት ከ81,000 በላይ ኢትዮጵያውያን መደበኛ ባልሆኑ አስቸጋሪ የባሕር ጉዞዎች ወደ የመን በህገወጥ አዘዋዋሪዎች ገብተው ይገኛሉ። በራዲዮ ጣቢያችን በጋዜጠኝነት ሥራ በልምምድ ላይ ያለችው ሳሌም ሶሎሞን ያጠናቀረችውን ዘገባ ነው ሄኖክ ሰማእግዜር ያቀረበውና ያደመጣችሁት። እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አሁንም እዛው የመን ያቆየናል። አደን ከተማ በአየር ድብደባውና በተኩስ ልውውጡ መሃል ተጠምደናል ያሉት ትናንት ያነጋገርናቸው ስደተኞችና የሚያሰሙትን ተማጽኖ ደግሞ ቆንጅታየ ይዘዋለች። በዜናው እንደተሰማው በየመን ያለው ውጥረት እየተባባሰ ነው። በሺያ ሁቲ አማጽያኑና በአለም አቀፍ ደረጃ እውቅና ባላቸው በፕሬዝደንቱ አብድራቡ ማንሱር ሃዲ ታማኝ ኃይሎች መካከል ውጊያው እየተጧጧፈ ነው። ሁኔታው እጅግ በጣም አሳሳቢ ነው በማለት የእርዳታ ድርጅቶች ሲያስገነዝቡ ቆይተዋል። ዛሬ የዓለም የጤና ድርጅት ባለፉት ሶስት ሳምንታት ብቻ በሀገሪቱ ከ540 የሚበልጡ ሰዎች መገደላቸውን ተናግሯል። 1700 ቆስለዋል ብሏል። ትናንትና ያነጋገርናቸው ኢትዮጵያውያን ስደተኞች ለዓለም አቀፉ ማህበረሰብ የድረስልን ተማጽኖ ያሰማሉ። አደን ከተማ በአውሮፕላን ከሚደበደበው አካባቢ እየሸሸን ነው ካሉ መካከል የአምስት ልጆች እናት የሆኑት ኢፍቱ አህመድ ሀሰን አንዷ ናቸው። ከሀረርጌ ነው የዛሬ አስራ አምስት ዓመት የመጣሁት። አምስት ልጆች አሉኝ። ከወንድሞቼና ከእህቶቼ ጋር ደጅ ስናድር አንድ ወር ሊሆነን ነው ብለዋል። አማ ወሬ ወጅ አንገነማ ዲደኒ ተከለ ያለ ላኪን ቆቆ አሁን አንድ ላይ ያለነው ሀያ ገደማነን ሁሉም ተርበዋልና የሚበላ ፍለጋ ተበታትነዋል። በፊት በስደተኛ ካምፕ ነበር ወይ የምትኖሩት? የስደተኝነት መታወቂያ ምዝገባስ አላችሁ ሆይ ተብለው ነበር ቢፍቱ ጎዳን ንጅርቱ ድራ መረለ ማደለ ገለቱ ምጅራ ና የስደተኛ ወረቀት አለን፣ ምንም አልጠቀመንም እንጂ እኛ ሰው ቤት ስንሰራ ነው የኖር ነው። ወንዶቹ ግማሾቹ መኪናት ባሉ፣ ግማሾቹ አፈር ተሸካሚዎች ናቸው። የተባበሩት መንግሥታት ድርጅት የስደተኞች መርጃ መስሪያ ቤት ዩኤንኤችሲአር አልደረሰልንም፣ የት እንዳለም አናውቅም ነው ያሉት ፍቱ አህመድ። የኢትዮጵያ መንግሥት ዜጎቹን ከየመን ለማውጣት እየተንቀሳቀሰ መሆኑን ሲናገር ቆይቷል። ይሁን እንጂ ፍቱም ሆኑ ሌላው ያነጋገርናቸው ስደተኛ ወደ ሀገር ቤት ለመመለስ እንደማይፈልጉ ነው የነገሩን። ከፍተኛ ጦርነት ነው መሸሻ አጥተናል። ያው ምንም ኛ የሚቀበልን ነገር የለም። ይን ማመለከትን በጦር እየተደበደበ ነው ሀገሪቷ። በሳውዲ አረብ የተደበደባለች መሸሻ ጠፍቶናል። በጣም ነው ችግር ላይ ያለነው። አምስት ስድስት ልጆች አሉን። ስራ የቀን ስራ ነበር የምንሰራው ስራ ሀገሪቷ ቆመ። ከእጅ ወደ አፍ ነበር የምንኖረው። የቤት ኪራይ ነበር የቤት ኪራይ መክፈያ ያጣን ሰዎች አወጡን። በጣም ችግር ላይ ነው ያለ ነው። እንግዲህ የኢትዮጵያ መንግስት እየተንቀሳቀስን ነው ዜጎቻችንን ለማውጣት ብሏል። የተወሰኑም ገብተዋል የሚለው አለ። አዎ ወሬ ነው። አሁነኛ እዚህ ያለን አድን የሚባላል ነው። እስካሁን የኢትዮጵያ መንግስት ማችንን ተመዝግቦ የወሰደንም ነገር የለም። እኛ አንደኛ በተለያየ ችግር የወጣን ሰዎች ነን። ስለዚህ በኩል ወይም በኢትዮጵያ በኩል ያገኝ ነው መልስ የለም። በጣም በችግር ነው የወጣ ሁኝ መመለስ አልችልም። ብዙ ዓመቴ ነው እዚህ ያለሁት። የዩኤንኤችሲአር ያልደረሰላችሁ እንደሆነ ያው መሞቱን አልን። ቻንስ እናንተ ያው አንድ መፍትሄ ፈጥራችሁ ወገኖቻችሁ ናችሁ ይህ ኢንስታር አንድ መስ እንዲያደርግልን በአስቸኳይ እንዲተባበረን የተለያዩ ድርጅቶች አመልክቱ ነው። እኔ ጉራግኝ በበኩል የተለያዩ ትግሬዎች ብዙ ብሔረሰቦች አሉ፣ የኦሮሚያ ክልል ልጆች አሉ። ብዙ ሰው ነው ያለው። ማምሻውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር መስሪያ ቤት የስደተኛ ጥበቃ መኮንን ወይም ፕሮቴክሽን ኦፊሰር የሆኑት ዴቪድ ሞልባ በኢሜይል በላኩልን መልስ ስደተኞቹ ለመመለስ እንሰጋለን ማለታቸውን እንረዳለን። ዳሩ ግን መስሪያ ቤታችን ተመለሱ ብሎም ግፊት እያደረገ አይደለም ብለዋል። እንዲህ ባለ ቀውጢ ሰዓት እያንዳንዱ ቤተሰብ ለራሱ የሚያዋጣውን መንገድ ራሱ መወሰን ይኖርበታል ነው ያሉት የዩኤንኤችሲአሩ ባለስልጣን ዓለም አቀፉ ማህበረሰብ የተባበሩት መንግስታት ድርጅትን ጨምሮ የየመኑ ሁኔታ የሚመለከታቸው ወገኖች ሁሉ ዓለም አቀፍ ሰብአዊ ሕግጋትን እንዲያከብሩ በውጊያው ሰላማዊ ሰዎችንና ስደተኞችን ኢላማ ካደረጉ ጥቃቶች እንዲቆጠቡ ሲማጸኑ ቆይተዋል ብለዋል። መስሪያ ቤታችን አሁን ለስደተኞች ከሚያደርገው በላይ ለማድረግ ባለን አቅም እጅግ ውሱንነት ምክንያት ባለመቻላችን እናዝናለን ሲሉ መልስ ሰጥተውናል ወደ ተከታዩ የምሽቱ ዝግጅት እናልፋለን ዲሞክራሲ በተግባር የአፍሪቃ የሰብአዊና የህዝቦች መብቶች ኮሚሽን ሊቀመንበር ዛይናቦ ሲልቪ ኬስቲ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፈው በስር ላይ የሚገኙት የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ላይ እየደረሰ ነው የተባለውን የመብቶች ጥሰት እንዲያጣሩ ጠይቀዋል። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ቢሮ ለደብዳቤው እስካሁን ምላሽ እንዳልሰጠ ሲገለጥ መንግስት ሰዎቹን በቁጥጥር ስር የዋለው አሸባሪዎች ናቸው ሲል ከሶ መሆኑ ይታወቃል። ሰለሞን ክፍሌ የኮሚሽኑን ደብዳቤ ይዘትና በአገርና በውጭ አገር ያሉ ጠበቆቻቸውን አናግሮ ተከታዩን ለምሽቱ ፕሮግራሙ አጠናቅረዋል። በአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ሊቀመንበር በዛይኔቦ ሲልቪ ካይቴሲ በራሳቸው ተፈርሞ ለኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተላከው ደብዳቤ መነሻ ምንድን ነው? በሀገር ውስጥ ከታሳሪዎቹ የሙስሊሙ ማኅበረሰብ መፍትሄ አፈላላጊ ኮሚቴ አባላት ጠበቆች አንደኛው አቶ ተማም አባቡልጉ ጋር ደወልኩኝ። ስለዚህ ጉዳይ ከዚህ በፊት በአፍሪካ ሰብአዊ መብት ኮሚሽን ላይ የቀረበ አቤቱታ አለ። ያም አቤቱታ እዚህ አገር ውስጥ የተደረጉትን ክርክሮች አስመልክቶ በእነ አቡበከር በ ማዕከላዊ የነበሩበት ጊዜ የደረሰባቸውን ጨምሮ ቀጥሎ በቴሌቪዥንም በሬዲዮም የሚደረጉ የነበሩ ፕሮፓጋንዳዎችን ጨምሮ እኛ ይሄን ነገር ሕገ መንግሥት አጣሪ ጉባኤ ድረስ ወስደነው ነበረ። የጂሃዳዊ አረካቱንም ደግሞ እስከዛው ድረስ ወስደነው ነበር። እስከላይ ድረስ ወስደነው ነበር እና እነዚህ ሰዎች ሰብአዊ መብት ጥሰት ተፈጽሞባቸዋል። በዛ ደረጃ ደግሞ በኢትዮጵያ የፕሬስ ህግ ላይ የተቀመጡትን ጥያቄዎች አንስተን ውሳኔ እንዲሰጥልን ጠይቀን ነበር። የዛ ቅጣይ ሆኖ ይሄ ጉዳይ በአገር ውስጥ ምንም መፍትሄ ማግኘት ስላልቻለ እና ውሳኔ ሊያገኝ ስላልቻለ ደንበኞቻችን እና እነሱ ብሎም እነሱን የመረጠው የሙስሊሙ ማህበረሰብ ውጭም ያለው ጭምር ጉዳዩ ወደ አፍሪካ የሰብአዊ መብት ኮሚሽን ወስዶታል። የዛ ክርክር አካል ነው። ይሄ ለአቶ ኃይለ ማርያም የተጻፈው ደብዳቤ የዛ የዛ ክርክር አካል ነው፣ ውሳኔም አይደለም። የዛ በዛ መሀል ላይ ሆኖ እንግዲህ ፕሮፓጋንዳውን ቀጥሏል ይመስለኛል። ሁለተኛ ነገር ደግሞ ወይኒ ቤት እያሉ በአህመድና በሁለት በሁለት ተከሳሾች ላይ ትንሽ የሰብአዊ መብት ጥሰት ተፈጽሟል በወይኒ ቤቱ በኩል። እሱን አስመልክቶ ነው ደብዳቤ የተጻፈው ማለት ነው። ጉዳያቸው እስካሁን እየታየ ያለው በዝግ ነው። ለምን እንደሁ ምክንያቱ ተገልጿል ወይ የሚል ጥያቄም አስከትያለሁ ለአቶ ተማም። ጉዳያቸው ያኔ በዝግ የመታየቱ ሁኔታም ስህተት ነው የነበረው። ጉዳዩ የአቃቢ ሕግ ምስክሮች በሚቀርቡበት ጊዜ ነው ያ የተደረገውና ከዚያም በኋላ የእኛ መከላከያ ማስረጃዎች ሲቀርቡ ክፍት ሆኗል። በዛ ጊዜ የሆነውም ነገር ቢሆን ምስክሮቹን ያፈራራሉ ምናምን በሚል ዝም ብሎ የተባለ ያለማስረጃ በቀረበ ጉዳይ ላይ ነው እንደዛ ሲደረግ የነበረውና እሱም ቢሆን አግባብ አልነበረም። አግባብ ያለመሆኑም ያው ህገ መንግስቱንም ህገ መንግስቱ ላይ የተቀመጠ አንድ አንቀጽ አለ እሱንም ቢሆን ፍርድ ቤት ተርጉሞ በዛ መልኩ ሊያደርገው እንደማይችል በዚያ ጊዜ ለፍርድ ቤቱ አቅርበናል። ግን ያው ሁሉ ታልፎ ነው ጉዳዩ በዛ መልኩ በዛ መልክ ሲሄድ የነበረው። አሁን ክፍት ተደርጓል። ዞሮ ዞሮ እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ አስራ ሁለት ከሶስት አመታት በፊት መሆኑ ነው። የታሰሩት ግለሰቦች በድሮ ሁሴን ኑር ሁሴንና አህመድ ሙስጠፋ ሀቢብ ይላል የኮሚሽኑ ደብዳቤ። የአካል ድብደባ እንደደረሰባቸው የተራዘመ ምርመራ እንደተካሄደባቸው በቂ እንቅልፍ እንዳያገኙ እንደሚደረግ በቤተሰቦቻቸው ላይ ጉዳት ሊደርስ እንደሚችል ማስፈራሪያ እንደሚደርሳቸው በጠበቆቻቸው የቀረቡ አቤቱታዎች ያስረዳሉ። በተለይ ሁለቱ ተለይተው ማለትም በድሩና አህመድ የበለጠ ሰቆቃ እንደተፈጸመባቸው የአቤቱታ ደብዳቤው ያስረዳል ሲልም አክሏል። አንድ እስረኛ ወንጀለኛነቱ በፍርድ ሂደት ታይቶ እስኪረጋገጥ ነጻ ነው የሚለው ዓለም አቀፋዊ ሕግም ይጣሳል፣ ሲሉ ደግሞ እዚህ በዩናይትድ ስቴትስ ፔንስልቬንያ ክፍለ ግዛት የዓለም አቀፍ ሕግ አማካሪው ዶክተር አባድር ኢብራሂም ያስረዳሉ። የአንድ ተከሳሽ ነጻ ተብሎ መገመት መብት አለውና ነጻ ነው የሚል ግምት ወስደህ ነው የፍትህ ስርዓት ውስጥ ወይ የወንጀል ስነ ስርዓት ውስጥ የምትገባው ደንበኞቻችንን በሚመለከት ብዙ ጊዜ እነዚህ ከአንድ ጊዜ በላይ እነዚህ ይህ መብት ተጭሷል። ለምሳሌ ጠቅላይ ሚኒስትር መለስ ዜናዊ ያደረጉት ንግግር መጀመሪያ እነሱ ሳይታሰሩ ራሱ አሸባሪዎች፣ ምንድን ነው ፕሮፌሽናል አሸባሪዎች ወዘተ የሚል ስም ተሰጥቷቸው ነበር ከመታሰራቸው በፊት ከዛም በኋላ ኢቲቪ ላይ በተደጋጋሚ ጂሃዳዊ ሀረካት የሚል ዶኪመንት ተለቋል። ያ ዶኪመንት አሁንም ሚዲያ ውስጥ ተቀምጦ ነው ያለው እና እነዛ ጥሰቶች ፕሪዘምፕሽን ኦፍ ኢነሰንስ ስለሚጥሱ ምንድን ነው እንደዚህ አይነት ፕሮናውንስመንቶች ከፐብሊክ ፊገርስ፣ ከመንግስት ባለስልጣናት ወይም ደግሞ ከመንግስት ሚዲያ አውትሌቶች እንደዚህ አይነት ስምን የሚያጠፉ እና ወንጀለኛ ናቸው የሚያስብሉ እንትኖችን ስቴትመንቶችን ወይ ንግግሮችን እንዳያደርጉ የሚል ውሳኔ ነበር እና ያ ውሳኔ ከተላለፈ በኋላ እንግዲህ ውሳኔው የተላለፈው ወደ ፌብሩዋሪ አስራ ሰባት አካባቢ ነበር። ማርች መሀል ወይ ማርች መጨረሻ አካባቢ የኢህአዴግ ምርጫ ቅስቀሳን በሚመለከት የተለቀቀ ቪዲዮ ላይ የእኛን ደንበኞች ምስል የሚያሳይ የእኛን ደንበኞች ደጋፊዎች የሚያሳይ እና እነሱን በተቀነባበረ መልኩ ምንድን ነው ሙዚቃ ከጀርባው ያለ በጣም የሚያስፈራራ የሚመስል ደም ስንዳታ ምናምን ያለበት ከምንድን ነው ቦኮ ሀራም ከአልሸባብ ቪዲዮዎች እና ምስሎች እየወሰደ የእኛን ደንበኞች ከነሱ አጠገብ እያታየ ስለ ሽብርተኝነት፣ ስለ ጽንፈኝነት እያለ የሚናገር ቪዲዮ ነው እየተለቀቀው እና ያ ቪዲዮ በግል የኮሚሽኑን ውሳኔ እና የደንበኞቻችንን የነጻ ተደርጎ የመታሰብ መብት የሚጥስ ቪዲዮ ነበር። የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ሊቀመንበር ዛይናቦ ሲልቪ ካይቴሲ ለኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በላኩት በዚሁ ደብዳቤ አቤቱታ አቅራቢዎቹ ወገኖች በደንበኞቻቸው ላይ ሊድን የማይችል ጉዳት ከመድረሱ አስቀድሞ ኮሚሽኑ እርምጃ እንዲወስድ መጠየቃቸውን አስረድተዋል። የኢትዮጵያ መንግሥት በአስቸኳይ እንዲወስድ የጠየቃቸው ሦስት እርምጃዎችም በታሳሪዎቹ ላይ የቀረቡ ክሶችን ሙሉ በሙሉ እንዲመረምር፣ የታሳሪ ጠበቆችና ደንበኞቻቸው ግንኙነት በነጻነት እንዲካሄድ፣ ተጠርጣሪዎቹ የሚለዋወጧቸው ሰነዶች ቁጥጥር እንዳይደረግባቸው፣ ይህም ያለ ሕጋዊ ፍቃድ እንዳይፈጸም፣ ሦስተኛም ወንጀለኛ መሆናቸው ሙሉ በሙሉ እስኪረጋገጥ ወንጀለኛ የሚያስብሏቸው መግለጫዎች በመገናኛ ብዙሃን መተላለፋቸው እንዲቆም የሚሉ ናቸው። እነዚህንም በ15 ቀናት ጊዜ ውስጥ ተግባራዊ እንዲያደርግ ይጠይቃል። የኢትዮጵያ መንግሥት ከ2011 ዓ ም ጀምሮ የጸረ ሽብር ሕጉን መሠረት በማድረግ የሙስሊም መሪዎቹን ጨምሮ በርካታ የተቃዋሚ ፓርቲ መሪዎችን ጋዜጠኞችንና ሌሎችን ይዞ አስሯል። ሁመን ራይትስ ዋች የተባለው ዓለም አቀፍ የሰብዓዊ መብቶች ተከራካሪ ቡድን ሕጉን ራሱንና አጠቃቀሙን አጠንክሮ ሲተች፣ በዚያ ሕግ መሠረት የታሰሩ ሁሉ እንዲፈቱም ጥሪ ያቀርባል። እናንተ በውጭ ያላችሁት ጠበቆች ናችሁና የአቤቱታ ደብዳቤውን ለአፍሪካ የመብቶች ኮሚሽን የጻፋችሁት ምናልባት ከኢትዮጵያ መልስ ተሰጥቶ እንደው የምታውቁት ካለ ኮሚሽኑ ያጋራችኋል ብዬ ስላሰብኩ ነው ስል ዶክተር አባድርን ጠይቄያለሁ። ኢትዮጵያ መልስ መሰጠቱን እስካሁን የምናውቀው ነገር የለም ምናልባት ኮሚሽኑ ተወሰኑ ሳምንታት በኋላ ይገናኛል እና የዛኔ ምናልባት ሊያሳውቀን ይችላል። ወይ ያሳውቀናል ብለን ተስፋ እናደርጋለን። ግን ለጊዜው የኢትዮጵያ መንግስት ወይ ጠቅላይ ሚኒስትር ቢሮ ለኮሚሽኑ የሰጠው መልስ መኖሩን ኢንፎርም መረጃ የለንም። የደብዳቤ መልስ ባይኖርም እንኳ የተወሰዱ እርምጃዎች ካሉ እስካሁን እንደሌሉ ነው የምናውቀው። ምናልባትም ኮሚሽኑ የወሰነውን ውሳኔ የሚጻረሩ እርምጃዎች መወሰዳቸውን የሚያሳዩ ግልጽ የሆኑ መረጃዎች አንድ ማስረጃዎች ደርሰውናል እና ምንድን ናቸው? እነሱም እንግዲህ ኮሚሽኑ ከወሰናቸው ሶስት ውሳኔዎች ጋር በተያያዘ ምናልባት ሁለቱ ውስጥ በእርግጠኝነት ነገር ግን ምናልባት ሶስቱንም የሚጥር እርምጃዎች እየተወሰዱ መሆናቸውን ነው የምናውቀው። ወደ ጋምቢያ የኮሚሽኑ ጽህፈት ቤት ቢሮ ዋና ጸሐፊ ዶክተር ሜሪ ማቦኬሬም ተደጋጋሚ ጥሪ አድርጌያለሁ ዛሬ ባለሥልጣኗ በሥራ በመጠመዳቸው ሊገኙልኝ አልቻሉም። ጉዳዩን በቅርበት የሚከታተለው የሕግ ክፍላቸውም ከነገ በፊት ሊገኝ እንደማይችል ጸሐፊዋ አስረድተውኛል። በቀጣይ ጊዜ ከኢትዮጵያ መንግሥት ምላሽ ማግኘት አለማግኘታቸውን ከተገኘም ዝርዝሩን እናካፍላለን። ለዛሬ በዙ ላብቃ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። ማርች ማድነስ ምንድን ነው? የማርች ማድነስ የመጋቢት ግለት እንበለው፣ አሉላ የመጋቢት ግለት፣ የመጋቢት ትኩሳት ያስኬድ ይመስለኛል። ድርጊትን እስከገለጽን አሁን በአሜሪካ እና ህዝቧ ዝግጅት ይፈትሹት እስቲ ከሄኖክ ሰማግዜር ጋር March Madness. The McGavittor America and the Abdkenef. Sber, sberber. Yader got a job. three seconds, he's gonna run out of time, and the Blue doubles are the በመላው አሜሪካ ኮሌጆችና ዩኒቨርሲቲዎች በየዓመቱ የሚያካሂዱት የኤንሲ ደብል ኤ የቅርጫት ኳስ ግጥሚያ በዚህ ሳምንት ተጠናቋል። ማርች ማድነስ፣ የመጋቢት ግለት ልበለው። በሰለሞን አባተ ቃል ልርጋና። በወንዶቹ ዊስካንስን ባጀርስ ከዱክ ብሉ ዴቭልስ ጋር ለዋንጫ ደርሰው ነበር። በሴቶቹ ደግሞ ዩኮን ከኖትርዳም ጋር ተጫውተዋል። ሰኞ ማታ የዩናይትድ ስቴትስ የመሸታ ቤቶች ብርጭቋቸውን አጥበው ፒቸር የሚባል በእኛ አገር ይሄ መዳፊያ ወይም አቦሬ የሚባለው አይነት ነው፣ ጠላ በፈጁ የሚቀዳበት ትልቅ ሽክና አጥኖ ነበር። ታዳሚውን ማምሻው ላይ የሚጠባበቁት ማታ ሶስት ሰዓት ላይ ጨዋታው ሲጀምር መንገዱ ሁሉ ጭር ሲል፣ መሸታ ቤቱና በየቡና ቤቱ ደግሞ ሁካታውና ጫጫታው ለጉድ ነበር። እኔም በሆን ያው በመሸታው ማለቴ በፒቸሩ በመዳፊያው ለሚቀዳው ሚለር ላይ ወይ በድ ወይ ይንግሊንግ ብዙም ግድብ አይኖረኝም። መቼም የእንጀራ ነገር ሆኖብኝ የድምፅ መቅረጫዬን አንግቤያለሁ። አያሰከን ነው የቀረው። ኳስ ለዊስኮንሰን ዊስኮንሰን ከሶስት ነጥብ ዱክ ነጥቡን ያዘ። ኳሱ በአየር ላይ ነው የቀረው። ስለዚህ Wisconsin, had the toughest road to a national championship. We knocked off Arizona, North Carolina, and probably one of the best. ዊስኮንሰን ለዚህ ብሔራዊ ሻምፒዮና የዋንጫ ሽሚያ ያደረግነው ጉዞ ፈታኝ ነበር። አሪዞና እና ኖርት ካልናን በጊዜ ከሸኛ በኋላ በዚህ ውድድር በጣም ግሩም የሆነውን የኬንታኪ ቡድን አፈር ዱቄት አበላ ነው። በዋንጫ ጨዋታው ታዲያ ከበደን አስቀድሞ የነበሩት ውድድሮች ኃይላችንን አሟጣውት ነበር። ሰሚ ፓሻ በዋሽንግተን ዲሲ የሚኖር የዊስኮንሰን ተወላጅ ነው። ደብሊው የሚል ኮፍያውን አድርጎ ሙሉ በሙሉ ቀይና ጥቁር የዊስካንስን ማሊያ ለብሶ በእርግጥ ቢራም ለብሷል። አሁን ሉስ በሚባል የዊስካንስን ደጋፊዎች መሸታ ቤት ነበር ያገኘሁት። ስቴፈኒ ሮ የተማረችው በዱክ ዩኒቨርሲቲ ነው። የትምህርት ቤት ጓደኞቿን በሙሉ ሰብስባ በቤቷ የተዋጣለት ድግስ ጥላ ነበር። በውጤቱም ደስተኛ ነች። What made a difference? Tyus Jones, Grayson Allen, the freshmen of the Duke team, stepped it up. Amazing. Amazing. ስቱዲዮ ደግሞ እዚህ ባልደረባዬ ተፈራ ግርማ ይገኛል። ተፌ፣ ዘንድሮ በኮሌጅ ባስኬትቦል ወይም ቅርጫት ኳስ አዝኖና ክሩፎ ነው የሰነበተው። በእርግጥ የማንቸስተር ዩናይትድ ደጋፊም በመሆኑ ከዛ ጋር የተያዘ ሊሆን ይችላል። ተፌምን ነው እስቲ ላባብለ። ጥቂት አይ መጀመሪያ ማንቼ ጋር ደስታ ብቻ ነው፣ ግን ከዛ ውጭ ምንድን ነው፣ ይህን አመት የእኔም የዩኒቨርሲቲ ባስኬት ቦል ቡድን ቅርጫ ኳስ ቡድን በዚህ ውድድር ይሳተፋል ብዬ ነበር፣ ግን ሳይሆን ሆኖ በህግ የዛሬው የተወሰኑ አመታት በፊት ለተጫዋቾች ትምህርት ቤቱ አድልተዋል ተብሎ ሳይሳተፉ በሴራኪዩስ ማለት ነው። ሴራኪዩስ ማለት ነው ተቀጥተው፣ በአክሽ ቅጣት ነበረ፣ ሳይችሉ ቀርቶ ሳይሆን በቅጣት ሳይሰለፉ ቀርተዋል። ስለዚህ እንደውም አላይም ብዬ መጨረሻውን ዋንጫ አጫዋታ ብቻ ነበር ያዩት እስካሁን ድረስ አይኔን ጨፍኘ። ማለት መልካም እንግዲህ፣ በሚቀጥለው አመት ጸባያችሁን ካሳመራችሁ የሴራኪዩስ ሰዎች ማንቸስተሮችም እንደዚሁ ይፈቀድላችሁ ይሆናል። አመሰግናለሁኝ ተፌ። ለማንኛውም አሜሪካውያን ይህንን የመጋቤት ግለት ወቅት እንዲህ ነው የሚያሳልፉት። በሴቶቹ ውድድር ዩኮን ለአስረኛ ጊዜ ኖትረዳምን አሸንፏል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነው ጋለላለው። የማርች ማድነስ ዘገባ ሄኖክን አመሰግናለሁ። እንዲሁም ተፌንም በሚቀጥለው ዓመት ትንሽ ነቃነቃ ሳቅሳቅ ብሎ እንደሚመለስ ተስፋ እናደርጋለን። ለዝግጅታችን መጠናቀቂያ ጥቂት ደቂቃዎች ይቀራሉ። ግንቦት 16 2007 ዓ.ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ አድማጮች፣ አሁን በቀሩን ጥቂት ደቂቃዎች የማጠቃለያ ወሬዎቹን ባጫጭሩ። በሳዑዲ አረቢያ የሚመራው ህብረት በኢራን የሚደገፉትን የሺያ ሁቲ ሚሊሻዎች ግስጋሴ ለመግታት በቡድኑ ይዞታዎች ላይ የተነጣጠረ የአየር ድብደባውን በቀጠለበት በአሁኑ ወቅት የኢራን የጦር መርከቦች ወደ የመን ባህር ማቅናታቸውን ቴህራን መንግስታዊ የዜና ምንጮች ገለጡ። ምስራቃዊ አፍጋኒስታን ውስጥ በኔቶ ጦር አባላት ላይ ተኩስ የከፈተ አንድ የአፍጋን ብሔራዊ ጦር ሰራዊት አባል የሆነ ወታደር ጥቃቱን ተከትሎ በተወሰደ የአጻፋ እርምጃ ከመገደሉ በፊት አንድ በጥበቃ ስራ ላይ የነበረው ዩናይት ስቴትስ ወታደር መግደሉ ተዘግቧል። የሱዳን ተቃዋሚ ፓርቲዎች በመጪው ሰኞ በሚካሄደው ፕሬዚዳንታዊና ምክር ቤታዊ ምርጫ ላለመሳተፍ ባላቸው እቅድ መሰረት በጽህፈት ቤቶቻቸው ውጭ ሆነው የተቃውሞ ሰልፍ ለማካሄድ ፈቃድ ጠይቀው እንደተከለከሉ ገለጡ። አድማጮች የማጠቃለያ ወሬዎቹ እነኚሁ ነበሩ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ፕሮግራሙን ይመራልን ቴሌላይን ባክ ነው። በምሽቱ ፕሮግራሙን አዘጋጅ እዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበተው አስተናጋጆቻችሁ አሉላ ከበድና እኔም ሶሎሞን አባተንን አብራችሁ ስለቆያችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ Voice of America.